የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ታህሳስ 16 2016 ዓ.ም መሰናዶው ጀመረ። ኢትዮጵያ ዘንድሮ ዕዳዋን ሳትከፍል ቀረች። በውይይት ጊዜ ይሄ ለኮንፊደንስ የሚጠቅም ከሆነ ለዩሮቦን ተበዳሪዎቹ ገንዘቡን በተለየ ስኮ አካውንት አስቀምጠን ውይይቱን መቀጠል እንችላለን። መክፈል ግን አንችልም። ምክንያቱም ያኛውን መሪ ያበላሽ ትናል ከፍተኛ ሀገር ጠቀሜታ የሚያስገኘውን የዕዳ ሽግሽግ ወደ ኋላ የሚብልስብን ስለሆነ ጥንቃቄ ማድረግ ስላለብን ነው። የሰማችኋቸው የገንዘብ ሚኒስቴር ደኤታ የሆኑት ዶክተር እዮብ ተካልኝ ነው። ዝርዝሩ ቆየት ብሎ በአብይ ርዕስ የሚደመጥ ይሆናል። ይህና ሌሎች ርዕሰ ጉዳዮችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። የምሽቱ ዋና አዘጋጅ ቆንጆ ታዬነት፣ እንዲሁም ደግሞ ኤልያስ አስማረ ስርጭቱን ከዚሁ ከስቱዲዮ በመሆን ይከውንልናል። እናንተ አብራችሁ እንድታመሹ በአክብሮት እየጋበዝን አሁን ከአለም ዙሪያ የምትሰባሰቡ ዜናዎች እንሻገራለን። በድጋሚ እንደምናመሻችሁ አድማጭ ተመልካቾቻችን፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ኢትዮጵያ ዘንድሮ እዳዋን ሳትከፍል ቀረች። እስራኤል በጋዛ የአየር ድብደባና ከባድ መሳሪያ ድብደባ ቀጥላለች። ዩክሬን የሩሲያን መርከብ ላይ ጉዳት አደረሰች። የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። ኢትዮጵያ ላለባት ዕዳ የዓለም አቀፍ አበዳሪዎቿ ዛሬ ታኅሳስ 16 ይጠበቅባት የነበረውን የወለድ ክፍያ ሳትፈጽም ቀረች። አገሪቱ ባላት ብቸኛ የዓለም አቀፍ የመንግስት ቦንድ መክፈል የነበረባት 33 ሚሊዮን ዶላር ነበር። በ1 ቢሊዮን ዶላር ቦንድ ሽያጭ ላገኘችው ብድር ወለዱን እስካለፈው ታኅሳስ 1 መክፈል የነበረባት ቢሆንም በተሰጣት ተጨማሪ የ14 ቀን የፎይታ ጊዜ ውስጥም ክፍያውን መፈጸም ተስኗታል። በሌላ በኩል ግን የገንዘብ ሚኒስትር ደኤታ ኢዮብ ተካልኝ ማምሻውን ለቪኦኤ በሰጡት ቃል አገሪቱ ወለዱን መክፈል ያልቻለችው አቅም ስለሌላት ሳይሆን ከሌሎች አበዳሪዎች ጋር እየተደረገ ያለውን የብድር እፎይታ ድርድር እንዳይጎዳው በማሰብ ነው ብለዋል። ይሁን እንጂ በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰው አለ አባተ ደግሞ ይህ ሁኔታ መንግስት በአበዳሪዎች እንዳይታመን ሊያደርገው እንደሚችልና ከፍተኛ የወለድ መጠን እንደሚያስከትል አሳስበዋል። የዚህ ዝርዝር በአብይ ርዕስ ይቀርባል። በሰሜን ማዕከላዊ ናይጄሪያ ፕላቱ ክፍለ ግዛት ባለፈው ቅዳሜ አጥቂዎች ኢላማ ባደረጓቸው 17 የማህበረሰብ ክፍሎች ላይ ባደረሱት ጥቃት ከአንድ መቶ በላይ ሰዎች መሞታቸውን የክፍለ ግዛቱ አገረ ገዢ አስታወቁ። በናይጄሪያ ፕላቱ ክፍለ ግዛት ባለፈው ቅዳሜ ማንነታቸው ያልታወቁ አጥቂዎች ኢላማ ባደረጓቸው 17 የማህበረሰብ ክፍሎች ላይ ባደረሱት ጥቃት ከአንድ መቶ በላይ ሰዎች መሞታቸውን የክፍለ ግዛቱ አገረገዥ ተናገሩ። አገረገዢው ገዢው ካሌብ ሙፍትዋንግ ዛሬ ማክሰኞ ለአገር ውስጥ የቴሌቪዥን ጣቢያዎች እንደተናገሩት እስከ ዛሬ ጠዋት ድረስ ከመቶዎች ያላነሱ አስክሬኖችን እየቀበርንና ሌሎችንም እየቆጠርን ነው ብለዋል። እዚህ ፕላቱ ግዛት ውስጥ ለእኛ እጅግ አስፈሪ የሆነ ና የገና በዓል ነበር ሲሉ ማክለዋል። ለጥቃቱ እስካሁን ኃላፊነቱን የወሰደ ቡድን የለም። ይሁን እንጂ በአካባቢው በሙስሊሞችና ና ክርስቲያኖች መካከል ውጥነት መኖሩ በዘገባው ተመልክተዋል። የአምነስቲ ኢንተርናሽናል የናይጄሪያ ጽህፈት ቤት ለአሶሺኤትድ ፕሬስ እንደገለጸው ክርስቲያኖች በሚበዙባቸው የቦኮስ ና ባርኪን ላዲ አካባቢዎች ከአንድ መቶ አርባ በላይ ሰዎች መሞታቸውን የአካባቢው ባለስልጣኖች አረጋግጠዋል። የሟቾች ቁጥር ከፍ ያለ ሊሆን እንደሚችል የተገለጠ ሲሆን የተወሰኑ ሰዎች እስካሁን የደረሱበት አልታወቀም። የጸጥታ ችግሮችን ለመፍታት ቃል የገቡት የናይጄሪያው ፕሬዚዳንት ቦላ ቲኒዩ እስካሁን አስተያየት አልሰጡም። አድማጭ ተመልካቾች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል ሁሉንም ኢላማዎች እስክታሳካ ድረስ ጦርነቱን ለመቀጠል ቃል መግባታቸውን ተከትሎ የእስራኤል ጦር ዛሬ ማክሰኞ በተለያዩ የጋዛ ሰርጥ አካባቢዎች አዲስ የአየር ድብደባ ፈጽሟል። በማዕከላዊ ጋዛ በኑሴራት ማጋዚንና ቡሬጅ የስደተኞች መጠለያ ካምፖች አካባቢዎች በአየርና በከባድ መሳሪያ መመታታቸውን ነዋሪዎች ተናግረዋል። ኔታንያሁ ትናንት ሰኞ ለሊኩድ ፓርቲያቸው አባላት በሰጡት አስተያየት በአሸባሪው ቡድን የተያዙትን ቀሪ ታጋቾች ለማስፈታት ከተፈለገ እስራኤል በሐማስ ላይ ወታደራዊ ጫና ማድረግ አለባት ብለዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በመጪዎቹ ቀናት ውጊያውን እያሰፋን በመሆኑ ይህ ረጅም ጦርነት ይሆናል፣ ሊጠናቀቅ የተቃረበ አይደለም ማለታቸው ተደምጧል። ከምድር ጦር ሌላ በሺዎች የሚቆጠሩ የአየር ላይ ጥቃቶችን ያካተተው የእስራኤል ዘመቻ አብዛኛውን የጋዛ ክፍል ያፈራረሰ ሲሆን ከ20 ሺ 400 በላይ ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። በጦርነቱ ምክንያት ከቤት ንብረታቸው የተፈናቀሉ 2.3 ሚሊየን ሰዎችም እጅግ በተጨናነቁ የተባበሩት መንግሥታት ድርጅት ጊዜያዊ መጠለያ ውስጥ እንደሚገኙ ተገልጸዋል። በመጨረሻም የዩክሬን ኃይሎች ዛሬ ማክሰኞ በክራይሚያ የሚገኘውን የሩሲያ ባህር ኃይል ማረፊያ መርከብ በመምታት በሩሲያ ጥቁር ባህር መርከቦች ላይ ሌላ ጉዳት አድርሰዋል። ጥቃቱ የተፈጸመው ሩሲያ በኃይል ወደ ራሷ በቀላቀለቻት ክሬሚያ ውስጥ በምትገኘው የፊዮዶሲያ ወደብ መሆኑ ተገልጿል። የዩክሬን አየር ኃይል ግዙፉ የመርከብ ማሳረፊያ ኖቨቸርካስከን ያወደመው ክሩዝ ሚሳይሎችን ተጠቅሞ እንደሆነ አስታውቋል። የዩክሬን አየር ኃይል እዝ ቃል አቀባይ ዩሪ ይህናት ለቪኦኤ እንደተናገሩት ዩክሬን ጦር ስለ መርከቧ ቦታና ጭነት እንዲሁም ክልሉን ስለሚጠብቁት የሩሲያ አየር መከላከያዎች መረጃ እንደነበረው ተናግረዋል። ሩሲያ ቀስ በቀስ የጥቁር ባህር መርከቦችን እና በጥቁር ባህር ላይ ያላትን ተጽዕኖ እያጣች ነው ሲሉ ቃል አቀባዩ አክለው ተናግረዋል። የሩሲያ መከላከያ ሚኒስቴርም በበኩሉ ፊዮዶሲያ የዩክሬናዊ ጥቃት በፊዮዶሲያ የባህር ኃይል ወደብ የምትገኘውን ኖቬቸርካስክ ላይ ጉዳት ማድረሱን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅጠዋል። ከቀሪዎቹ የምሽቱ ዝግጅቶቻችን ወደ ኤደን መልሳቸዋለሁ። ደረጀ ደስታን ከዓለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ታህሳስ 16 2016 ዓ.ም መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ መሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። የደንገረመው መሰናደውን በመምራት ቆንጆ ታዬ፣ በዋና አዘጋጅነት ኤልያስ አስማራ ስርጭቱን ከስቱዲዮ በመከወን እንዲሁም ደግሞ አባዩ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምጽ ቅንብሩን በመከወን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በድጋሚ በአክብሮት እንጋብዛለን። ለምሽቱ ወደያዝነው አብይ ርዕስ እንሻገር። ለምሽቱ የያዝነው አብይ ርዕስ ኢትዮጵያ ዘንድሮ ዕዳዋን ሳትከፍል ቀረች የሚለው ነው። ይህ ዘገባ ወደ በኋላ ላይ መለስ የምንልበት ይሆናል። እስከዛው ድረስ ግን በቅድሚያ ሌላ መሰናዶ ወይም ሌላ ዘገባ እንሰማለን። የትግራይ ተቃዋሚዎች በረሃብ ምላሽ ጉዳይ ባለስልጣናቱን ወቅሰዋል። የትግራይ ክልል ባለስልጣናት ከአንድ ወር በላይ በስብሰባ ተጠምደዋል ሲሉ አራት የክልል ፓርቲዎች ወቀሳ አሰምተዋል። አረና ትግራይ ባይቶና ሳልሳይ ወያነ ትግራይና ውድብ ነጻነት የሚባሉ የክልሉ ፓርቲዎች በጋራ በሰጡት መግለጫ በተራዘመ ስብሰባቸው ምክንያት ባለስልጣናቱ ለረሃቡ ምላሽ ካለመስጠታቸው በተጨማሪም መንግስታዊ አገልግሎቶች ተስተጓጉለዋል ብለዋል። የክልሉ የአደጋ ስጋት አመራር ኮሚሽነር ዶክተር ገብረ ህይወት ገብረ እግዚአብሔር ለአሜሪካ ድምጽ በሰጡት ምላሽ ጊዜያዊ አስተዳደሩ ተቃዋሚዎቹ ፓርቲዎች የተሳተፉበት ኮሚቴ አዋቅሮ ለረሃቡ አስቸኳይ ምላሽ ለመስጠት ጥረት እያደረገ ነው ተብሏል። በዚህ ጉዳይ ሙልጌታ ጽባሀ ተጨማሪ ያለው ትግራይ ውስጥ በረሃብ ምክንያት ሰው የሞተ መሆኑን ኪዳን ለስር ነቀል ለውጥ በሚል የጋራ ጥላ ስር በተደራጁ አራቱ ፓርቲዎች አረና ትግራይ፣ ሳልሳይ ወያነ፣ ባይቶናና ውድብ ናጽነት ተናግረዋል። ረሃቡን ዓለም እንዲያውቀውና ትኩረት እንዲያገኝ አለመደረጉን የአረና ለዲሞክራሲና ለዋላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ አመልክተው በለጋሾች ዘንድ ወደ ክልሉ የሚላክ እርዳታ ይዘረፋል የሚል ስጋት መኖሩ ችግሩን እንዳባባሰው ገልጸዋል። ክልሉ ውስጥ ያለው ረሃብ እንዳይታወቅ እየተሸፈነ ነው ሲሉ ክስ ያሰሙት አቶ አምዶም መሪዎቹ የህዝቡን መራብ ችላ ብለው ከአንድ ወር በላይ ስብሰባ ተቀምጠዋል ሲሉ ወቅሰዋል። ጊዚያዊ ምሕዳር እቲ ወታደራዊ መሪሕነት ቱናይ ህወሓት የጊዜያዊ አስተዳደሩ አመራር፣ የጸጥታ አመራር አባላት፣ የህወሓት ማዕከላዊ ኮሚቴ አባላትና የቀድሞ የህወሓት መሪዎች ድርቁንና ረሃቡን ችላ ብለው ከ35 ቀናት በላይ ለግል ጉዳያቸው ለስልጣንና ለጥቅም ትኩረት ሰጥተው ስብሰባ ላይ ናቸው። የዘንድሮው ድርቅ የከፋው የሚመለከታቸው አካላት ሁሉ ችላ ስላሉት ነው። በዚህም ህዝባችን ተበትኖ በረሃብ እየሞተ ነው። ይህ መቆም አለበት። የክልሉን ውስጣዊ አቅም በመጠቀም እንዲሁም ባለሀብቶችና ተቋማትን በማስተባበር ለረሃቡ መፍትሄ ማግኘት እንደሚቻል የአረናው መሪ አሳስበዋል። በሌላ በኩል ከወር በላይ በተራዘመው የክልሉ መሪዎች ስብሰባ ለመንግስታዊ አገልግሎትም መስተጓጎል ሰበብ መሆኑን የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉላ ኃይሉ ጠቁመዋል። ውድብ አኼባ ተብሎ ለአንድ የፖለቲካ ፓርቲ ስብሰባ ተብሎ ሁሉም የመንግስት መስሪያ ቤቶችና ዞኖች ስብሰባ ላይ ናቸው። ህዝባችን ትንሽም ቢሆን አገልግሎት ማግኘት አልቻለም። መታወቂያ ለማግኘት እንኳን ተቸግሯል። አስተዳድራለሁ ብሎ ቢሮዎች የያዘ አካል ተቋማቱን ዘግቶ ከሰላሳ በላይ ቀናት ስብሰባ ላይ ነኝ እያለ ነው። የህወሓት መሪዎችና የክልሉ የጸጥታ ኃላፊዎች ካለፈው ወር አንስቶ ስብሰባ ላይ ሲሆኑ እየተወያዩባቸው ስላሉ ጉዳዮች ግን በይፋ የሰጡት መረጃ የለም። ከፓርቲዎቹ በተሰሙ ክሶች ላይ መልስ እንዲሰጡ የጠየቅናቸው የተራዘመ የተባለው ስብሰባ ተሳታፊ የትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽነር ዶክተር ገብረህይወት ገብረ እግዚአብሔር ጊዜያዊ አስተዳደሩ ለረሃቡ ትኩረት አልሰጠውም ተብሎ የቀረበው ክስ እንደማይቀ ቀበሉ አመልክተው አጣዳፊ ምላሽ ለመስጠት ተቃዋሚ ፓርቲዎቹ ጭምር የተካተቱበት ኮሚቴ ተዋቅሮ እየተሰራ ነው ብለዋል። መንግስት ቅድሚያ ይህንን ሀያሪቼ አድርገው የህዝቡ ችግር መፍታት አለበት የሚል ነገር ልዩነት የለን ግን ሁሉም ነገር ስታ ትኩረት ሲያደርግ ስልሳ ነው ያለው የሚል ነገር ግን ስልሳ ብቻ አይደለም እየመራ ያለው ቁጥር አንድ ቁጥር አንድ አጀንዳ የትግራይ ህዝብን ህይወት ማዳን ነው የሚል ነገር ፕሬዚዳንትም ሁለት ጊዜ ሶስት ጊዜ ነው ይህንን መግለጫ የሰጡትና ቁጥር አንድ የክልሉ የትኩረት አቅጣጫ ደግሞ ይህንን ችግር መፍታት ነው የሚል ነገር ነው ያለው በክልሉ አስቸኳይ ምላሽ ለትግራይ በሚል ስያሜ ከተለያዩ አደረጃጅ ውስጥ ኮሚቴ ተዋቅሮ የረሃቡን አደጋ ለመከላከል ጥሪት የማሰባሰብ ስራ የተጀመረ ሲሆን እስካሁን ግን በኮሚቴው በኩል እርዳታ ማዳረስ አልተጀመረም የክልሉ መሪዎች መንግስታዊ ስራን ወደ ጎን ትተው በስብሰባ ተጠምደዋል ተብሏል። ተብሎ ስለተነሳ ወቀሳ ግን ጥያቄው እርሳቸውን እንደማይመለከትና ስብሰባውን የጠሩት አካላት ሊመልሱ እንደሚገባ ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ለዕለቱ የያዝነው አብይ ርዕስ ተጠናቋል። የትንታኔው መጽሄት ይቀጥላል። የሰዎች ሕይወት ለጠፋበት የወልቂጤ የጸጥታ ችግር ተጠያቂነት እንዲረጋገጥ ተጠየቀ። ባለፈው ጥቅምት መጀመሪያ በወልቂጤ ከተማ በተከሰተ ሁከት በተሳተፉና አካላት በሕግ እንዲጠየቁ ለተፈናቃዮችና ለተጎጂዎችም አስፈላጊው ድጋፍ እንዲደረግና ካሳ እንዲከፈል የኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። በጉራጌ ዞንና በቀቤና ልዩ ወረዳ መካከል የነበረውን አለመግባባት ተከትሎ ጥቅምት ሁለት ቀን ሁለት ሺ አስራ ስድስት አመተ ምህረት ጀምሮ በተከሰተው በዚሁ የጸጥታ መደፍረስ አራት ሰዎች መገደላቸውና ሌሎች አንድ መቶ አስራ አራት መቁሰላቸውም ተመልክቷል። የጉራጌ ዞን ፍትህ መምሪያ በበኩሉ ፖሊስ የጠረጠራቸውን ግለሰቦች በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ገልጾ በህግ ጥላ ስር የዋሉት ግለሰቦችን ቁጥር ግን ከመግለጽ ተቆጥቧል። በዚህ ዙሪያ ዮናታን ዘብዴው ሲያስተናዳው ዘገባ ይቀጥላል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ ትናንት ምሽት ታህሳስ 15 ቀን 2016 ዓ ም ባወጣው ሪፖርት በማዕከላዊ ኢትዮጵያ ክልል በጉራጌ ዞንና በቀበና ልዩ ወረዳ መካከል የነበረውን አለመግባባት ተከትሎም ከጥቅምት 2 ቀን 2016 ዓ ም አንስቶ በተነሳ እውከትና ባስከተለው ጉዳት ላይ በቦታው በመገኘት ጭምር ምርመራ ማከናውን አመልክቷል የጸጥታ ችግሩ የቀበና ብሔረሰብ በልዩ ወረዳ መደራጀቱን ተከትሎ የተካረረው የአስተዳደር ማዕከል ውዝግብ መሆኑንም ኮሚሽኑ ጠቅሷል። የአዲሱ የቀበና ልዩ ወረዳ መቀመጫ በወልቂጤ ከተማ ይሆናል አይሆንም የሚል ውዝግብና ንትርክ ተካሮ ወደ ሁከት መለወጡን አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን የአዋሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ በጋሻ እሸቱ በተፈጠረው እውከት የደረሰውን ጉዳት አስረድተዋል። በዚህ ረብሻና እውከት አንድ የፌዴራል ፖሊስ አባልን ጨምሮ አራት ሰዎች ሕይወት ማለፉን ነው ያረጋገጥ ነው። በግምት አንድ መቶ አስራ አራት ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። በሁለቱም መዋቅር በኩል ያሉ የተወሰኑ የመንግስት ቢሮዎች ላይ፣ የግለሰቦች መኖሪያና የንግድ ቤቶች ላይ የንብረት ውድመቶች ተፈጽመዋል፣ ዝርፊያዎች እና በርካታ ቁጥር ያላቸው ሰዎች መኖሪያ ቀያቸው ተፈናቅለው በተለያዩ አካባቢዎች ላይ ተጠልለው እንደሚገኙ ነው ምርመራችን የሚያሳየው ማለት ነው። በእውከቱ ምክንያት ቁጥራቸው በውል ያልታወቁ ነገር ግን በርካታ ስለገለጣቸው የተፈናቀሉ ዜጎች ወደ ተለያዩ ከተሞች መሰደዳቸውንም የኢሰማኮ ሪፖርት ጠቅሷል። አቶ በጋሻው ተፈናቃዮች የትና በምን ሁኔታ ላይ እንደሚገኙ ለአሜሪካ ድምፅ አብራርቷል። በርካታ ቁጥር ያላቸው ሰዎች ከመኖሪያ ቀያቸው ተፈናቅለው ተደብቀው እንደሚገኙ ያሳያል። አንዳንድ አካባቢዎች ቆላ ካባዳ፣ ዛቢሞላ፣ ሞላ ፈቃዶ፣ ረካቦቃ፣ ጋራባና ስሞቹን ከተሳሳት ኩኝ ይቅርታ ወሊሶ ከተማ አካባቢ ተጠልለው ይገኙ እንደነበረ ነው። እንግዲህ በወቅቱ የመረጃ ምንጮቻችንም ያነጋገርናቸው የተጎጆችንም ሊያስረዱ ሊያስረዱን ሞከሩት። በእውከቱ የተሳተፉና ጉዳት ያደረሱ ሰዎች ተለይተው በሕግ አለመጠየቃቸውን ተፈናቃዮች ወደ ቀያቸው አለመመለሳቸውና አስፈላጊ ድጋፍና ካሳ እንዳልተከፈላቸውም ኮሚሽኑ አስታውቋል። የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰበርጋ በበኩላቸው በተከሰተው የጸጥታ ችግር የተጠረጠሩ ሰዎች መታሰራቸውና ምርመራ የተደረገባቸው እንደሆነ ለአሜሪካ ድምፅ በስልክ ገልጸዋል። የምርመራውን ስራ ወንጀል የፈጸሙ ሰዎች ከፌዴራልም ከኢትዮጵያ ክልልም የተዋቀረ የምርመራ ቡድን አለ። ወንጀለኞች በህግ ጥሜ ለማድረግ እየተሰራ ነው። አቶ ኤልያስ በዚህ የስልክ ቃለ መጠየቅ በተፈጠረው የጸጥታ ችግር ተጠርጥረው የታሰሩ ሰዎች ቁጥር ስንት እንደሆነም ከመግለጽ ተቆጥቧል። የአሜሪካ ድምፅ ያነጋግራቸው አንድ የወልቂጤ ከተማ ነዋሪም በአሁኑ ወቅት በከተማው አንጻራዊ ሰላም መኖሩን ገልጸው ጉዳዩ ተጠንቶ ዘላቂ መፍትሄ እንዲሰጠው ጠይቀዋል። ሕግ ከማስከበር አንጻር ሰው ወጥቶ እንዲገባ ከማድረግ አንጻር፣ ሰላሙን ለማስጠበቅ በዚህ ረብሻ መንስኤ ናቸው ያላቸውን አካላት ቅድም እንዳልኩ እየተያዙ ነው። በዚህም ሳይድ በዚያም ሳይድ ዘለቄታዊ መፍትሄ መንግስት ምን አስቧል የሚለው ነገር እንዳልኩህ ነው። ልናውቅ አንችል። መንግስት እየሄደበት ያለው አቅጣጫ እንዳልኩ አዜ ሲቪልንትን እኔ ላውቅ አልችል። ዘላቂ መፍትሄ ያልተሰጣቸው የመዋቅርና የአስተዳደር ጥያቄዎች ለሰላምና ለደህንነት ይጦወት፣ እንዲሁም ለሰብአዊ መብቶች ጥሰት ምክንያት ሆነው መቀጠላቸው እጅግ አሳሳቢ መሆኑንም ኢሰመኮ ጠቁሟል። የመንግሥታቱ ኃላፊዎች ቅሬታና ጥያቄ የቀረባቸውን አካባቢዎች ሁሉም ታማኒ በሆኑና ተቀባይነት ባለው ሂደት በማሳተፍ ዘላቂ መፍትሄ እንዲያመቻችሙ አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ኢትዮጵያ ዘንድሮ እዳዋን ሳትከፍል ቀረች። ኢትዮጵያ ላለባት እዳ ለዓለም አቀፍ አብዳሪዎቿ ዛሬ ታህሳስ 16 ይጠበቅባት የነበረውን የወለድ ክፍያ ሳትፈጽም መቅረቷ ተገልጿል። ሀገሪቱ ወለዱን መክፈል ያልቻለችው አቅም ስለሌላት ሳይሆን ከሌሎች አብዳሪዎች ጋር እየተደረገ ያለውን የብድር እፎይታ ድርድር እንዳይጎዳው በማሰብ ነው ሲሉ የገንዘብ ሚኒስቴር ደኤታ ኢዮብ ተካልኝ ለአሜሪካ ድምጽ ምላሽ ሰጥተዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ ደግሞ ይህ ሁኔታ መንግስት በአበዳሪዎች እንዳይታመን ሊያደርገው እንደሚችልና ከፍተኛ የወለድ መጠን እንደሚያስከትልም አሳስቧል። አስማማዋየ ነው ዘገባለሁ። ኢትዮጵያ ከ27 ዓ ምት ጀምሮ እንደ ፋይናንስ ምንጭና መበደራ የሆናት ዘንድ የ1 ቢሊዮን ዶላር ቦንድ በመሸጥ በየዓመቱ ከ62 ሚሊዮን ዶላር በላይ ወለድ ስትከፍል ቆይታለች። ይሁንና በአመት ሁለት ጊዜ የሚከፈለውን የዚህም ቦንድ ወለድ በዚህ ወቅት መክፈል የነበረባትን 33 ሚሊዮን ዶላር ቀርታለች። ሮይተርስ ባወጣው ዘገባ ደግሞ ለወለድ መክፈያ ጊዜ የተሰጠው የ14 ቀናት ተጨማሪ ጊዜ ሳይከፈል ዛሬ በመጠናቀቁ ኢትዮጵያ ከጋናና ዛምቢያ ተከትላ የተበደረችውን መክፈል ያልቻለች ሶስተኛዋ የአፍሪካ ሀገር ሆናለች። የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝ ማምሻውን ለአሜሪካ ድምፅ በሰጡት ቃል ሀገሪቱ የመክፈል አቅም እንዳላጣች ተናግረዋል። ወለዱን ግን መክፈል የማንችለው በመሪ ምክንያት የመክፈል አቅም ጉዳይ ሳይሆን የመርህ ጉዳይ ነው በሚል በዚህ ሁኔታ ነው ያለ ነው። ሀገሪቱ አሁን ከበዳሪዎቿ ጋር ያለችበት ሁኔታም ድርድሮች ሲጠናቀቁ የሚስተካከል ጉዳይ ነው ብለዋል። ሚኒስትር ዴታውም ጀንዋሪ ውስጥ አዲሱ አመት እንደጀመረ ወደ ውይይት እንገባለን። ከቦንድ ሆልደሮች ጋር ድርድሩ እንዳለቀ ወዲያው ለመክፈል የሚያስችለን ብቃት አላት። በውይይት ጊዜ ይሄ ለኮንፊደንስ የሚጠቅም ከሆነ ለዩሮቦንድ አበዳሪዎቹ ገንዘቡን በተለይ እስክሮ አካውንት አስቀምጠን ውይይቱን መቀጠል እንችላለን። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ ማምሻውን በሰጡት ትንታኔ ግን መንግስት የሚጠበቅበትን ክፍያ በመክፈል ድርድሮችን ጎን ለጎን ማስጌድ የተሻለ መፍትሄ እንደሆነ መክረዋል። አንተ ህጋዊ ሆነ ነው ድርድር የምታደርገው? የምታደርገው ህጋዊነቱ ምንድን ነው? ስምምነት አለ ባበዳሪና በተበዳሪ መካከል። በስምምነቱ መሰረት ግዴታን እየተወጣ ነው ድርድር የምታደርገው እንጂ ግዴታ ሳትወጣ እሱን እንደ መያዥ ያድርገህ የምታደርገው ነገር ሀገሪቱን የሚጎዳት እንጂ ይጠቅማል ብዬ አላስብም። ስለዚህ አዝማቻስ ፖሲብል መንግስት ይህን ሰላሳ ምናምን ሚሊዮን ብር መክፈል አለበት ብዬ ነው የማምነው። አስር ዓመት ሊሞላ የተቃረበው የአንድ ቢሊዮን ዶላር የዩሮ ቦንድ ሽያጭ ሙሉ ክፍያውንም ኢትዮጵያ ከአበዳሪዎች ጋር እያደረገቻቸው ያሉ ድርድሮች ካልተሳኩ በቅርቡ መክፈል ይጠበቅባታል። የኢትዮጵያ አጠቃላይ የውጭ ብድርም ወደ 30 ቢሊዮን ዶላር እየተጠጋ መሆኑን ተገልጿል። ለአሜሪካ ድምፅ አስማማዬ ነው 华盛顿的信。 የተከበራችሁ አድማጭ ተመልካቾቻችን ዘገባዎቻችን ይቀጥላሉ። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ወዲህ በሚል ርዕስ የአንድ ሰዓት ተኩል ውይይት አዘጋጅቷል። በትላንትና ዕለትም ከዚሁ ርዕስ ጋር በተያያዘ የአንድ ሰዓት ውይይትን አስተላልፈናል። ለዛሬም የውይይቱን ሁለተኛ ክፍል በመቀጠል የምናቀርብላችሁ ይሆናል። በስቱዲዮ ውስጥ የነበሩት ተጋባዥ እንግዶች በቀጥታ ከጠያቂዎች ና ከእንግዶች ጋር የሚያደረጉትን የጥያቄና መልስ ውይይት ነው የምናስተላልፈው። ወደዛው እናልፋለን። የአሜሪካ ድምፅ ለሁለተኛ ጊዜ ያሰናዳው ኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ስምምነት ወዲህ የተሰኘው ውይይታችን ነው ከአንድ አመት በፊት በኢትዮጵያ መንግስትና በህወሀት መካከል የተፈረመው የሰላም ስምምነት ከዘላቂ ሰላም ከተጠያቂነት ከዲሞክራሲና ከሰብአዊ መብት አያያዝ አንጻር ምን ውጤት አመጣ የሚሉትን ጥያቄዎች የሚዳስስ ልዩ ውይይት ነው ዋሽንግተን ዲሲ የሚገኘው ስቱዲዮአችን ውስጥ አቶ ጌታቸው ተማረ፣ መዓዛ መሐመድ፣ ዶክተር ሄኖክ ጋቢሳ ተገኝተዋል። በስካይፕ መስመራችን ላይ ደግሞ አቶ ሰኢድ ቦሩ፣ አቶ ኢሳያስ ኃይለማርያም፣ አቶ ልደቱ አያሌው እና ረዳት ፕሮፌሰር ጉባኤ ጉንደርታ ይገኛሉ። በተጨማሪም በዋሽንግተን ዲሲ እና አካባቢዋ የሚገኙ ትውልደ ኢትዮጵያውያንም እንዲሁ በስቱዲያችን ታድማችኋል። ሁላችሁም በድጋሚ እንኳን ደህና መጣችሁ። አሁን በቀጥታ ተሳታፊዎች ለተወያዮቹ የሚያቀርቡትን ጥያቄ ይቀበላለሁ። ሁላችሁም በቅድም እንዳስታወቅኩት ስማችሁን፣ የመጣችሁበትን አካባቢ እና በተለይ የምጠይቁት ጥያቄ ካለ ደግሞ ተጠያቂ ያንን በመጠቆም እንጀምራለን። ሴቶች ካሉ ለሴቶች ቅድሚያ ሰጣለሁ። እድሉ ወይም በደኋላ ላይ መመለስም ከፈለጋችሁ። እሺ፣ ለሴት ተሳታፊ ቅድሚያ። እሺ፣ አመሰግናለሁ። ሜሮን፣ የመጣሁት ከሜሪላንድ ነው። እኔ ለሁላችሁ ነው መጠየቅ የምፈልገው። እንደምናውቀው ሀገራችን በጣም ትልቅ ችግር ውስጥ ነው ያለችው። በተለይ ደግሞ የማንነት ፖለቲካ ነው እዚህ ችግር ውስጥ የከተተን። ስለዚህ ሁሉም ተወያዮች በተለያየ አጋጣሚ መንግስትን አሁን በወቅቱ ያለውን መንግስት ተጠያቂ ሲያደርጉም ሰምቻለሁ። እሺ መንግስትን ከዚህ ውይይት ብናወጣው፣ በወከልነውም አካባቢ ሊሆን ይችላል፣ በማንነታችንም በምናስበው ብሔርም ሊሆን ይችላል። አንድ ጠረጴዛ ላይ ብንመጣና ብንነጋገር ምን ያህል ቅን ናችሁ? የእውነት እኔ ወገኔ ነው ብዬ በማላስበው ብሔር አዝናለሁ ይህን ስናገር ግን ያ በማላስበው ብሄርና አካሉን ብዬ በማላስበው ብሄር ላይ የሚደርሰው ህመም ይሰማናል ወይ ያንን አቅርቦ ለመነጋገር ና እውነተኛ መፍትሄ ለማምጣት ጣት ሳንጠቋቋም እከሌ ነው ጥፋተኛ እከሌ ተሳትፎ ነበር እከሌ አልተሳተፈም ነበር ሳንል ቅን የሆነ ውይይት ለማድረግና መፍትሄውን ለማምጣት ምን ያህል ፈቃደኞች ናችሁ ያንን አንድ ሰው ኢኒሽቲቭ ቢወስድና ቢመጣ ትሳተፋላችሁ ወይ? በቀንነት መልሱልኝ። አመሰግናለሁ። ቅድም ከስቱዲዮ ነበር የጀመርኩት አሁን ከስካይፕ እንግዶቻችን ልነሳና አቶ ሰኢድ ይህንን ጥያቄ እንዲመልሱ ድሎን ልስጦት። በጣም ጥሩ የኢትዮጵያ ፖለቲካ እኮ ችግሩ ፍትህ የለው ሀያ ሰባት አመት ሙሉ እኛ አጋር ሆነን ወደ ዳር ተጥለን የቆየንበት ሁኔታ ስላለ አሁን ሁሉንም ያዘረ የኢትዮጵያ ፖለቲካ አስፈልገናል። በተለይ ኢትዮጵያ ውስጥ ሁሉንም ያቀፈ የብሄር የሁሉንም ፍትህ አስፈላጊ ሆኖ እናገኘዋለን። በተጨማሪም የኢትዮጵያን ፖለቲካ መምራት የሚችለው እና የሚያስታክል የሚችለው ሴቶች ናት። ሴቶች መተው ፊት ለፊት መተው ቢናገሩ እና ቢመሩን ደስ ይለናል። ሴት ሲመራ ነው በደንብ ስራ የሚሰፍ ነው እስኪ ሴቶችን ጋብዝና ሁሉንም አቀፍ የሆነ መፍትሄ ሁሉም እንዲመጣ እስቲ ሁሉንም አቀፍ የሆነ ፖለቲካ በኢትዮጵያ እንዲመሰረት ብዙ እንጠብቃለን አመሰግናለሁ አቶ ሰይድ አሁን አቶ ጌታቸው ተማረ እዚህ ስቱዲዮ ወዳላችሁ ልምጣና አቶ ጌታቸው የሚጨምሩት አለ ለዚህ ጥያቄ አመሰግናለሁ ኢትዮጵያ ውስጥ ያሉ ችግሮች ለመፍታት ከቅንነት መነሳት አለብን። በምን መልኩ ነው በተለይ በተለይ የህዝብ ለህዝብ ግንኙነት በምን መልኩ መፍጠር ይቻላል? አሁን ያሉት ችግሮች ከመንግስት ውጭ የሚፈቱ ናቸው ወይም ሊፈቱ ብንል የሚል ጥያቄ አይ ቲንክ የጥያቄው አነሳስ ቅን ነው እያ አስባለሁኝ። ግን በመሰረቱ አንድ መሰረታዊ የሆነ ነገር መረዳት ያለብን ይመስለኛል። ኢትዮጵያ ውስጥ ያሉ ግጭቶች ሆሪዘንታልም ሆኑ ቨርቲካል የጎንዮሽም ሆነ ወይም ከላይ ወደ ታች የሚመጡ ግጭቶች መሰረታዊ የሆነ ስልጣን የማበጃ መንገዶች ናቸው፣ በአሁኑ ጊዜ የምናያቸው ማለት ነው። ያንን የሚፈሰውን ወይም ስልጣን ለማስጠበቅ የሚካሄደውን መንገድ በተወሰነ መልኩ መቁረጥ ወይም ማስተካከል እስካልተቻለ ድረስ የህዝብ ለህዝብ ግንኙነቱ በዚህ ባለፉት ሶስት አራት አምስት ዓመታት ከአሁን በፊትም ከነበረው በጣም ተበላሽተዋል ማለት ይችላለሁ። ወይም በተለያዩ ኢንዲቪዥዋል የሆነ አሰስመንቴን ተነስቼ ማለት ነው። ግን መሰረታዊ የሆነ የህብረተሰቡን መብት የማስጠበቅ ሰላም የማረጋገጥ ሁነቶች ቢጀመሩ በቀላሉ ማህበረሰቡ ያንን ሶሻል ፋብሪኩን መንድ ማድረግ የሚችልባቸው መንገዶች አሉ ብያናለሁ። ስለዚህ ሁለት ነጥቦችን ለማስቀመጥ አንደኛም የግል ትራክ ሪከርድ ከሆነ ማስቀመጥ የሚፈለገው ያው እሱን እዚህ ማንሳት ስለማልፈልግ ነው። ግን በቅንነት እያንዳንዱ የኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶችም ሊሆኑ ይችላሉ፣ ሲቪል ሶሳይቲዎችም ሊሆኑ ይችላሉ። ከይስሙላ ትንተና ከልብጥ አካሄድ ወጥተን ኮንፍሮንት ማድረግ ያለብንን የሀገሪቱን ችግሮች ኮንፍሮንት ማድረግ ከጀመርን ችግሩ ይፈታል የሚል እምነት ነው ያለኝ። አመሰግናለሁ። አቶ ጌታቸው፣ በነገራችን ላይ ወደ ውይይታችን ከመሄዳችን በፊት እዚህ የምታያቸው ሰዎች የተለያዩ ሀሳቦች ያሏቸውና ያሏቸው ግለሰቦችና ተሟጋቾች ናቸው እንጂ የፖለቲካ ተወካዮች ወይም የመንግስት ተወካዮች አይደሉም። ጥያቄዎቻችሁን ስጠይቁ ያንን ግንዛቤ ውስጥ እንድታስገቡ ለማለት ነው። አሁን ለተነሳው ጥያቄ ረዳት ፕሮፌሰር ጉባኤ መልስ መስጠት ይፈልጋሉና ወደ እርሳቸው ልሂድ። እህታችን ያነሳችው ጥያቄ መንግስትን ከዚህ እናውጣና እስቲ እያንዳንዳችሁ ቅንነት አላችሁ ወይ የሌላውን ህመም ትጋራላችሁ ወይ ይሰማችኋል ወይ ነው እንደተረዳሁት ከሆነ እና መንግስትን ከዚህ ማውጣትና ያለ መንግስት ያለውን ነገር ማሰብ አስቸጋሪ ነው። ምክንያቱም ህዝብ የሀገሪቱን ያለበትን ሀገር ስርዓት ነው የሚመስለው። ለምሳሌ እዚህ አሁን ያለንበት አሜሪካን የወሰድን እንደሆነ በብሄር እንደዚህ አይነት ጦርነት ማካሄድ አይቻል ምክንያቱም ስርዓቱ ያንን የሚፈቅድ እንደዚህ አይነት መደላድል የለም። በቋንቋ ተነስተን የእንትና ቋንቋ ተናጋሪ ከእንትና ጋ ብለን የምንጫረስበት ሁኔታ የለም። ነገር ግን የአንዱ የሌላውን ህመም መስማት እና መረዳት በተመለከተ ስርዓታዊ ሁኔታው ያንን ወገናችን ብለን እንዳናስብ የሌላ ቋንቋ የሌላ ብሔር ተናጋሪ የሆነውን ጠላትህ ነው ወይ ደግሞ የጨቆንህ ነው ወይ ደግሞ እንዲህ ሲያደርግህ የኖረ ነው ወይ መሬትህን የወሰደብህ ነው ተብሎ ዲሁማናይዝ የሚያደርግ ወይ ደግሞ ሰብዓዊ ማንነቱን ዝቅ የሚያደርግ ቋንቋ በመጠቀም ሲገደልም ሰው እየገደለ እንዳልሆነ ወይ ደግሞ ሲሞትም ያ ህመም እንደሌላው ኤትኒክ አዘር እንዳይሰማ የሚያደርግ ስለሆነ እጅግ አስቸጋሪ ሁኔታ ነው። በጣም አመሰግናለሁ። ሌሎችም ጥያቄዎች ማስተናገድ እንድንችል ጊዜው እንዳያልቅብን ከተሳታፊዎች አንድ ጥያቄ ላንሳ። እሺ፣ አመሰግናለሁ። ካሌብ አማረ ባላለው፣ ቨርጂኒያ ነው ነዋሪነቴ። ሁለት ጥያቄዎች አሉኝ። እስ እንግዲህ ጊዜ ከበቃ የመጀመሪያ ጥያቄ ለመአዛ ነው የሚሆነው መዓዛ ቅድም ስትናገር በጦርነቱ ሰለባ የሆነው የአማራ ሕዝብ ነው፣ የአማራ ሕዝብ ውክልና አልተሰጠውም የሚል ነገር ነበርና ይሄ ከብሔር ፖለቲካው ጋር የመጣብን ጣጣ እንደሆነ አውቃለሁ። ጦርነት ውስጥ የገቡት መንግስትና ህዋት ናቸው። ህዋት የትግራይን ሕዝብ ይወክላል ላይወክልም፣ ሌላ ጥያቄ ሊሆን ይችላል። ግን በመንግስትና በህዋት ስለሆነ የአማራ ሕዝብ ብቻ ሳይሆን የጦርነቱ ሰለባ የሆነው መላ ኢትዮጵያ ሕዝብ ነው። እኔ ለምሳሌ አሁን ጊዜ አግኝቼ በሆነ በጦርነቱ ወቅት ላይ ጦር ኃይሎች ሆስፒታል ሄጄ ነበረ። በጣም ቁስለኛ የነበሩ የወላይታ የጉራጌ በርካታ ተወላጆች አይቻሉ። መላው ኢትዮጵያዊ ተጠቂ ነው የጦርነቱ የሚል እምነት አለኝ። ግን ጂኦግራፊካሊ የአማራ ክልል ስለነበረ ነው እንጂ የአማራ ልዩ የሆነ ውክልና ያስፈልገዋል የሚል እምነት የለኝም። አለበለዚያ ምንድንም የሆነው ሁሉም ጉራጌውም፣ ከንባታውም፣ ምኑም ተወካይ ሊያስፈልገው ነው ማለት ነው። ነገር ግን አንቺ ወይ እርሶ? ተወካይ ያስፈልገዋል ብለው የሚያስቡ ከሆነ ማን እንዲወከልለት ነው? አማራውን ይሄ ድርጅት ወይም እነገሌ የሚባሉ ግለሰቦች ይወክሉታል ብለው የሚያስቡት አለ ወይ? እንደኔ እንደኔ በምርጫ የተመረጠ ድርጅት አለ ብዬ ስለማላስብ መንግስት ነው የሚያስተዳድረው። መንግስት ልንቀሩቅርታ ቋጣ ቸውና የተቀበሉ ይመስለኛል። ስለዚህ ወደ ምላሹ እንሂድ ጥያቄው ስፔሲፊክሊ የተነሳው ወይም በቀጥታ የተነሳው የፕሪቶሪያ ስምምነት ከተፈጸመ በኋላ የአማራ ሕዝብ ለምንድን ነው ወደ ሰላም ያልተመለሰው ወይም ደግሞ ሰላም ውስጥ ያልሆነው የሚል ስለሆነ በቀጥታ ከአማራ ሕዝብ ጋር አያይዤ የመለስኩኝ እንጂ ጦርነቱ በአንድም በሌላ መልኩ ሙሉ ኢትዮጵያ ውስጥ ነው የተካሄደው። ከዚህ ቀደምን በተደጋጋሚ እንደምናገረው ይሄ ጦርነት በሁለት ፖለቲከኞች መካከል የተጀመረ ጦርነት ነው። በህወሀትና በፌዴራሉ መንግስት መካከል የተፈጸመ መጀመሪያ በፖለቲካ ኢንተረስት ወይም በፖለቲካዊ ፍላጎት የመጣ የጦርነት ነው። ግን የጦርነቱ ገፈት ቀማሽ ከሆኑት መካከል ግንባር ቀደሞቹ የትግራይ ህዝብ አለ፣ የአፋር ህዝብ አለ፣ የአማራ ህዝብ አለ። ጂኦግራፊካሊ በቀጥታ እነሱን ስለሚመለከት ማለት ነው። ከዛ በኋላ ግን መከላከያ ሰራዊት ውስጥ ያሉት ከተለያዩ ከሁለቱም ተፋላሚ አካላቶች ጦርነቱ ውስጥ የተሳተፉ ስለሆኑ በአንድም በሌላም መልኩ የጦርነቱ ሰለባ ሆነዋል። ይሄ ምንም የሚካድ ሀቅ የለውም። በዛ ሂደት ውስጥ ደግሞ ሰላማዊ ዜጎች ተገለዋል፣ አልቀዋል፣ ብዙ ሴቶች ተደፍረዋል፣ ብዙ ወንጀል ተፈጽሟል። ያንን አይብልም ግን ይሄ ጦርነት በዚህ መልኩ ከተጠናቀቀ እና ድርድሩ ከመጣ በኋላ ግን የአማራ ህዝብ የራሱ የሆነ ኮዝ አለው። የፌዴራሉ መንግስት ላመጣው ኮዝ ብሎ አይደለም ጦርነቱ ውስጥ የገባው። እነሱ እኮ ፖለቲካዊ ፍጥጫ ነው ያገባ ያስገባቸው። የፖለቲካ ፍጥጫ ከህዝብ ጋር የሚያገናኘው ጉዳይ የለም። ህዝቡ የራሱ የማንነት ጥያቄ፣ የወሰን ጥያቄዎች ለረጅም ጊዜ ከ30 ዓመት በላይ የደረሰበት የዘር ማጥፋት ወንጀል ሲታገለው የነበረው በሰላማዊ መንገድ በኋላ በሩ አንኳክቶ መቶበታል። በዛ ጦርነት ውስጥ ቀጥታ በራሱ ኮዝ ተሳትፏል። ያ ሲሆን ያንን ኮዝ ይዞለት ያንን አጀንዳ ይዞለት በድርድሩ ውስጥ ውክልና ማግኘት ነበረበት። ያንን ባለማግኘቱ ምክንያት በፌዴራል መንግስት እንግዲህ ትላንትም ዛሬም ሁሉም ሰው እንግዲህ ተወክለሃል ተወክለሃል እንደሚለው ተወክለሃል ተብሎ ድርድሩ ንግግሩ ተካሄደ። መጨረሻው ግን የሆነው ስላልተወከለ እና እምነት ስላላገኘበት ችግሩን መሰረታዊ ነገሩ ስላልተፈታ ዛሬም ጦርነት ውስጥ ነው፣ ዛሬም እልቂት ውስጥ ነው ያለው። እነማን ይወክሉት የሚለውን ሀሳብ ግን እኔ እዚህ ጋር ከሌና ከሌ ይወክሉት ከሌና ከሌን መርጭ የለት አልሄድም። እርስዎ ጠያቂውም እንዳሉት በህዝብ የተመረጠ የለም ብለዋል አደለ ግን ደግሞ በአንድም በሌላ መልኩ ፖለቲካዊ ሂደቱን የሚመሩ በህዝብ ዘንድ አመኔታና ቅቡልነት ያላቸው ለዚህ ህዝብ በሀቀኝነት የሚታገሉ ልጆች አሉት። እነሱን በአንድም በሌላ መልኩ ተወክሎ ይሳተፋሉ እንጂ እኔ አሁን እከሌ ድርጅትና እከሌ የሚባል ግለሰብ የአማራን ህዝብ ወክሎ መሳተፍ አለበት ብዬ የምናገርበት መድረክ አይደለም። አመሰግናለሁ። ምናልባት ከሁለታችሁ እዚህ ላይ መጨመር የሚፈልግ ካለ ሜሮ ነው ያነሳችሁት ጥያቄ ሪስፖንድ ማድረግ ይፈልጋለሁ። የማንነት ፖለቲካ ችግር የሚባል የመነሻ ችግር አድርጌ ነው የሚቆጥረው ነ የማንነት ፖለቲካ አንዳንዴ የጎሳ ፖለቲካ ይባላል፣ አንዳንዴ የትራይባሊስት ይባላል። ማለት ይሄ መስተካከል ያለበት ይመስለኛል። የኔን ኦፒኒየን ለመስጠት ሰው የማንነት ጥያቄ የሚያነሳው ወይ ደግሞ የማንነት ፖለቲካን የሚያራምደው እንደ ማንነቱ ሲጠቃ ነው። ይሄ በብሄር ብሄረሰቦች ኢትዮጵያ ውስጥ የተጀመረ ሳይሆን ለምሳሌ በዓለም ደረጃ ሴቶች እንደ ሴት ተደራጅተው ይታገላሉ ለመብቶቻቸው ጥቁሮች እዚህ ሀገር ውስጥ እንደ ጥቁር ተጠቅተናል ብሎ ስትራግል ያደርጋሉ። ጁ ሴክስ የተለያዩ ኮሚኒቲዎች በማንነታቸው ማለት ነው። የዩኒክ የሆነ የኢትዮጵያ ችግር ወይ ደግሞ በኦሮሞ ወይ በሌላ በተጋሩ የመጣ አይነት ፖለቲካል ፊሎሶፊ አድርገን መቁጠር የተሳሳተ ይመስለኛል። ሁለተኛ የተነሳው ስለ ቅንነት ጥሩ ጥያቄ ነው። እዛ ሀገር ውስጥ ሰው የሚኖረው በውል ነው በሶሻል ኮንትራክት ህዝባዊ ውል ነው። ውል ሲካሄድ ፌር ዲሊንግ አለ፣ ቅንነት ያስፈልጋል። የተለያዩ ፓርቲዎች ህገ መንግስት ማለት ናሽናል ሶሻል ኮንትራክት ማለት ነው። ሀገራዊ ውል ነው። ቅንነት አስፈላጊ ነው። ቅንነት የሚጀምረው ከራሳችን ነው የሚጀምረው። ለምሳሌ ያህል እኔ ስለ ሌላ ቡድን ማውራት አልፈልግም፣ ግን እችኛው መጥቀስ ግዴታ ነው። የተወሰኑ ወራት በፊት ዲሲ ውስጥ የአማራ ኮንቬንሽን ተብሎ ፕሪዶሚናንትሊ የአማራን ህዝብ ሊወክል የሚችል ኮንቬንሽን ላይ መጨረሻ የሚዋዋሉት ወይ ደግሞ የሚስማሙት የጋላ መንግስት የጋላ ህዝብ እየተባለ፣ ቅንነት ከእንደዚህ አይነት ነገሮች ይጀምራል ብዬ ነው የማስበው። ጣታችን ሌላ ቦታ ከማየት በፊት ከመጥቀስ በፊት እራሳችን መመልከት የችግሩ መነሻ መፍትሄ ሊሆን ይችላል ብዬ ነው የማስበው። እችኛ መጥቀስ ፈልጌ ነው። አመሰግናለሁ። ወደ ሌላ ጥያቄ ልሂድ። ሴት ስለማስቀድም እንግዲህ ለሴት ቅድሚያ እንሰጣለሁ። ስሜ የውብዳር ይባላል። የመጣሁት ከሜሪላንድ ነው። የምጠይቀው ጥያቄ ለሁላችሁም ነው። ህዝብ ለህዝብ የሚለው ነገር ብዙም ደስ የማይል ነገር ነው ለእኔ አመለካከት ማለት ነው። ምክንያቱም ህዝብ ለህዝብ አልተጠራም ኦሮሞና አማራው በደንብ መናገር ይችላለሁ በደንብ ትግሬ ብሔራዊ ሂሳቡም እንደዛው። ስለዚህ ህዝቡ የተጣላው ነገር የተቀያየመው ነገር የለም። የተቀያየመው የላይኛው ነው። ግን ይሄንን ለማስማማት ከመንግስት ውጭ ቅድም እንዳላችሁት መሆን የሚችል ነገር አይደለም። ምክንያቱም ትልቁን ድርሻ የሚወስደው እሱ ይመስለኛል። እናንተ ወይንም ህዝቡ ይሄ ፖለቲካው ላይ ያለው ከላይ ኢትዮጵያን እንደ ኢትዮጵያዊነቱ ይቀበላል ወይ? ለመስማማት መጀመሪያ ለመስማማት አንድ ነገር ጥላ ያስፈልገናል። መግቢያ በያ ከስሩ የምንስማማበት ሁላችንም ኢትዮጵያን እንደ ኢትዮጵያ ከተቀበልን በኋላ እርስ በርሳችንን እኔና እሱ እሱና እሷ የሚጣሉትን ነገር ያንን መፍታት ይቻላል። ስለዚህ ሁላችሁ የምትሰባሰቡ ኢትዮጵያ የሚለው ስር ለመስማማት ፈቃደኞች ናቸው ወይ ነው ይህን ጥያቄ አመሰግናለሁ፣ አመሰግናለሁ። ወደ ስካይፕ እንግዶቻችን ሊድ አቶ ልደቱ ለዚህ ምላሽ ይስጡልን። አዎ ቅድም የመጀመሪያው ሮማን ያቀረበችውን ማያይዥ ባየው ተያይ ስለሚመስለኝ ነው። አንደኛ መንግስትን ልናወጣ አንችል። አሁን በስልጣን ላይ ያለው መንግስት ህዝብ ተርቦ ዳቦ አጥቶ እየሞተ በዓለም እየዞረ ድሮን የሚገዛ ጦርነት ይቁም የሚሉ ዜጎችን እያሳደበ የሚያስር መንግስት ነው። እንዲህ ያለ መንግስት ባለበት ሁኔታ ችግሩን ከሱ ውጭ አድርጎ ማየት የሚቻል አይመስለኝ። ግን ሌላ ያነሳችሁት የቅንነት ጉዳይ ደግሞ በጣም ጥሩ ጥያቄ ነው። እውነት ነው፣ የኢትዮጵያ የፖለቲካ ኃይሎች ቅንነት ስለሌለን ነው ይሄን ሁሉ ችግር በህዝባችን ላይ ያ እንግዲህ ቅንነት ሰው እንደጨው፣ ድርጅት እንደጨው አይቀምጥም። ምንድን ነው የሚረጋገጠው? እኔ ቅንነት መረጋገጥ ያለበት የመጀመሪያው ሁላችንም የችግሩ አካል ነን ብለን ስናምን፣ ሁለተኛ ችግሩ ሊፈታ የሚችለው በውይይትና በድርድር ብቻ ነው፣ በጦርነት በግጭት አይፈታም ስናምን ነው። ሶስተኛ ለድርድርና ለውይይት ስንቀርብ ለማሸነፍ ብቻ ሳይሆን ለመሸነፍ፣ ለሰጥቶ መቀበል ፖለቲካ ዝግጁ ስንሆን። በዚህ ደረጃ ዝግጁ ስላልሆን ነው ህዝባችንን ለእንዲህ አይነት መከራ የዳረግ ነው። ስለዚህ ይሄን ታሳቢ ማድረግ የሚያስፈልግ ይመስለኛል። ሌላው አሁን እህት ያነሳሽው ነገር ትልቅ ችግር ነው ኢትዮጵያ ውስጥ። እኔ ቅድም ወንድሜ ዶክተር ሄኖክ ባለው ብዙም አልስማማ። ልዩ የሚያደርገው ሁኔታ አለ። የኢትዮጵያ ሁኔታ መሰረታዊ ችግራችን ከጽንፈኝነት ፖለቲካ፣ ከብሔርተኝነት ፖለቲካ እና ከጠንካራ አመራር እጦት የመጣ ችግር ይሄ ችግር ደግሞ በዋናነት የመጣው ህገ መንግስቱ ውስጥ ልዩነትን መሰረት ያደረጉ መዋቅራዊ ድንጋጌዎች በመኖራቸው እኛና እናንተ የሚል ፖለቲካ የፈጠሩ መሬትን እና የብሔር ማንነትን ያሳፉ አስተሳሰቦች መዋቅራዊ ሆነው በመምጣታቸው ይሄን ጉዳይ በተለየ ሁኔታ ካላየን ቀድሞ የነበሩ ችግሮች አሉ አዋሉ ። አሁንም ግን አዲስ የተፈጠሩ ችግሮች አሉ። የዛሬ ሰላሳ ሁለት ዓመት ኢህአዴግ ሲመጣ የተፈጠሩ አሉ። የዛሬ አምስት ዓመት ደግሞ የዶክተር አብይ አገዛዝ ሲመጣ ደግሞ የተፈጠሩ። ሁለተኛ ይሄን ችግር ከለውጥ ሂደቱ መክሸፍ ጋር አያይዘን ማየት አለን። ይሄ ችግር ውስጥ የገባ ነው የዛሬ አምስት ዓመት ተኩል መጣ የተባለው ለውጥ ስለከሸፈ። ይሄን ያከሸፈው በዋናነት መንግስት ነው፣ አገዛዙ። ስለዚህ መዋቅራዊ ከሆኑ ከምንከተላቸው ፖሊሲዎች፣ ህግጋት ካለን የፌዴራል አደረጃጀት አከላለን ጋር ችግሩን አያይዘን ማናይ ከሆነ ዘላቂ መፍትሄ ልናመጣ አንችልም። አመሰግናለሁ። አቶ ልደቱ ምናልባት፣ አቶ ጌታቸው እዚህ መድረኩ ላይ ካሉ እንግዶቻችን እዚህ ላይ የሚጨምሩት ነገር ካለ። አመሰግናለሁ። የመጨረሻው ጥያቄችን፣ ጥያቄው እንዳቀረቡት እኔ እንደሚመስለኝ ቅድመ ሁነቶች መቅረብ የለባቸውም በመጀመሪያ ደረጃ የህብረተሰቡ ችግሮች ማየት ያለብን በዛ በኩል የሚነሳው ችግር ለምንድን ነው ችግሩ እያነሳ ያለው ብሎ የማድመጥ አቅም ፍላጎቱ ሲኖረን ነው ችግሮች ሊፈቱ የሚችሉት ብዬ አምናለሁኝ። በዋናነት ከትራንዚሽናል ጀስቲስ ጋር ተያይዞ አንድ የተነሳ ጥያቄ ነበረ። ለዚህ ሁሉ መሰረታዊ መፍትሄ ነው ብዬም ስለማምን ነው ባጭሩ ከአቶ ልደቱ ጋር የምስማማው አሁን በአጭር ጊዜ የትራንስላንት ጀስትስ ማረጋገጥ አይቻልም፣ የሽግግር ፍትህ ማረጋገጥ አይቻልም እስማማለሁ። ሆኖም ግን የኢትዮጵያ መንግስት አሁን እያደረገ ያለው እንደ መንግስትም ኢትዮጵያ ውስጥ ያሉ የጦርነትም ሆነ ከዛ በታችም ያሉ ግጭቶችም እንዳይፈቱ መሰረታዊ ችግር እየሆነ ያለው ያንን የሽግግር ፍትህ የኢኮኖሚ ችግሮች እንደ መፍትሄ መንገድ እያቀረበው ስለሆነ እና የዓለም አቀፍ ማህበረሰቡ ደግሞ ያንን ፖሊሲን አይተው ችግሩን እንዲፈቱለት እንደ አንድ ዶክመንት እየተጠቀበት ስለሆነ ወደፊትም ትራንስሽናል ጀስቲስ የሚረጋገጥ ነው ብሎ ማለት አይቻልም። ምክንያቱም ቅንነት የለውም፣ ፍላጎትም ስለሌለው መንግስት። ከዛ ጋር ተያይዞ ደግሞ የኤርትራ መንግስት ኢንቮልቭመንት ወይም የኤርትራ ሀይሎች ኢንቮልቭመንት ለ ተሳትፎ ማለት በጦርነቱ እስካሁን የኤርትራ መንግስትም ደፍሮ ከያዛቸው የኢትዮጵያ ቦታዎች እንዲወጡ እንዲወጣ አልጠየቀም፣ መንግስት በግልጽ ማለት ነው። እንደምናየው የኤርትራ ኃይሎችም የሚሉት እሱን ነው። ስለዚህ ዘርፈ ብዙ የሆኑ ችግሮቹ በዋናነት የሚያያዙት አሁንም ቢሆን ከመንግስት ጋር ነው፣ ስልጣኑ ይዞ ካለ ሀይል ጋር ነው እና እሱን ማየት ነው የሚጠበቅብን። እሺ፣ ለሌላ ጥያቄ ወደዚህ ልመለስ። ቅድም ጀምሮ እዛቸውን ሲያወጡ ስለነበረ ከኋላ አመሰግናለሁ። ኤርሚያስ ይባላለሁ። ትንሽ ራቅ ካለ ቦታ ነው የመጣሁት፣ ከኒውዮርክ ኤሪያ። ይህንን ዝግጅት ስላዘጋጃችሁ በጣም አመሰግናለሁ። ለሁሉም ይመለከታል፣ ይሄኔ ጥያቄ በተለይ ደግሞ ይህንን ፕሮግራም ለሚሰሙ ምንድን ነው ድርድር ሲባል የሁለትዮሽ እውቅና ያስፈልጋል። ሪኮግኒሽን ኦፍ ሚቹዋል ሪኮግኒሽን ያስፈልጋል እና ብዙ ጊዜ እኛ ሊቃን የሚባሉ ወይም በፖለቲካ ላይ የሚሳተፉ ሰዎች ስሰማ፣ ግን መንግስትን የማጥላላት እና ተጠያቂ የማድረግ መንፈስ አለ እና በዚህ ደረጃ ደግሞ ከተሄደ መንግስት እንግዲህ ህዝቡ በታሪክ ከመንግስት ጋር ያለው ቁርኝት በጣም የተወሳሰበ ነው። ስልጣን ላይ ያለውን ማምለክ ሳይሆን መንግስትን በጣም ሬኮግናይዝ ማድረግ ይፈልጋል። ልሂቃኑ ግን ብዙ ጊዜ ተጠያቂ ለማድረግ ይሞክራልና ሁለቱንም ለማጣጣም እንዴት ይቻላል? እርግጥ ነው ውክልና ያለው መንግስት የለም። የባንክና የታንክ ውክልና ሊኖሩ ይችላል። የህዝብ ውክልና ላይኖሩ ይችላል። በታሪክም የመጣንበት መንገድ እንደዛ ነው። ግን እንደዛም ሆኖ የሚደራደሩ ወይ ከመንግስት ጋር ሊደራደሩ የሚችሉ ኃይሎች እንግዲህ በራሳቸው ፍቃድ ውክል እናለን እያሉ ነው የሚንቀሳቀሱት። ግን እንደው ለመደራደር ሲሞክሩ መንግስትን ሬኮግናይዝ ማድረግ ሲገባ ለምንድን ነው በማጥላላትና ሁሉ ሁሉንም ምክንያት እንግዲህ ከህዝብ የተፈጠረ ነው እና ያንን ለማድረግ ለምንድን ነው ማንሞክረው? አመሰግናልአመሰግናለሁ ለዚህ ጥያቄ ወደ ስካይፕ ሊሂድና አቶ ኢሳያስ ኃይለማርያም ለዚህ ምላሽ ይስጡልን። አመሰግናለሁ በመጀመሪያ ቤታችን ቢሮ ነው ያነስ በጣም ትገኝ ነው። ትልቁ ችግር የማንነት ፖለቲካ የሚለው ላይ አለስማማም። ምክንያቱም የትግራይ ለምሳሌ ከመጣሁበት ከትግራይ ብነሳ የትግራይ የተወረረው እጅት የደፈሩት ህብረቱ የተወረረው ማንነቱ የተዋረደው ማንነቱ ነው። ማነቱ ከሞተ በኋላ እንደዋደር ደግሞ ሲሆን ማነቱ ክዶ መሆን የለበት ማነቱ እውቅና መሰጠት አለበት፣ ጊዜ ላይ ግልጽ መሆን አለበት። እንግዲህ ትልቁ የመሰረታዊ ኢትዮጵያ ችግር ይመስለኝ ከአገረ መስረት ምስረታ ጀምሮ ከስቴት ፎርሜሽን ያላለቀ የአገረ ምስረት ምስረታ ሂደት ያለበት ሀገር ስለሆነ ነው ብያ። ምናለው ብዙ ጊዜ ስቴት ፎርሜሽን ወይ የአገር ምስረታ የጨረሱ ሀገሮች ላይ የብሔር ጥያቄ፣ የመሬት ጥያቄ፣ የድንበር ግጭት፣ የማንነት ማስመለስ የሚባል ጥያቄዎች የሉ። ስለዚህ ይሄ የሚያሳየው ኢትዮጵያ ተሰርታ ያላለቀች ሊያከራክር ይችላል፣ ግን ትልቁ መሰረታዊ ችግር ስሩ ብየን ነው። ይህን ካልኩ ዘንድ በመካከል እንግዲህ ምንድን ነው ይህን ችግር ለመፍታት ምን ምን መደረግ አለበት የሚለው ላይ ለምሳሌ በመካከል ህዝብ ለህዝብ ንግግር ቅድም ለማንሳት ሞክሬ ነበር። ቅንነት ያለው የህዝብ ለህዝብ ውይይት በጣም ወሳኝ ነው። ይህን ያልተፈታ ያደረ የፖለቲካ ችግር ችግሩን ለመፍታት የምንጠቀምበት መንገድ መቀየር አለበት፣ ሁሉን ያሳተፍምን አለበት። ህዝብ አልተጣላም የሚል ጥያቄ መጥቶ ነበር ቅድም ከእህታችን የወብዳር፣ አይ ቲንክ ስህተት ነው። እውነት መናገር ጥሩ ነው። እንግዲህ ሰላም እንዲመጣ ሪኮግናይዝ መደራረግ፣ እውቅና መሰጣጠት፣ እውነቱን መቀበል የግድ ይላል። ትስ ፋይንዲንግ ወይ እውነት መፈለግ ግድ ነው። ህዝብ መንግስትን ተቀባይነት በሚለው ላይ ወዳነሱትን ጥያቄ እንዲመልሱ ሰዓቱ ከማለቆ በፊት መንግስትን እንደ መንግስት መቀበል የሚል ጥያቄ ያነሱትንም መልሰዋል። ስለዚህ ህዝብ ለህዝብ አትጣሉ ያለችው ትክክል አይደለም። ወደ ህዝባዊ ትግል ተቀይሯል። ትግራይም ላይ አሁን በአማራም ላይ ህዝባዊ ትግል ነው። በመቶ ሺህ የሚቆጠር የአማራ የትግራይ ተወላጅ ከየቀበሌው ከየወረዳው የተሳተፈበት ጦርነት ስለሆነ የህዝብ ትግል ነበር። ከህዝብ ከጫፍ እስከ ጫፍ ህዝብ የታገልበት ነው። ስለዚህ ፖለቲከኞች ብቻ ሳይሆኑ ህዝቡም ተዋግቷል። ህዝቡም አልተስማማም። ጥላቻም አለ። ለምሳሌ በትግራይ ህዝብ ላይ የቀንጅብ ጸጉረ ልውጥ፣ ካንሰር፣ ጁንታ፣ ይናጡት ነጋሽ፣ ይሄ ሁሉ ስም አራት ኪሎ ጀመረ መጀመሪያ፣ ከዛ ወደ ህዝቡ ወርዶ ሲያስተጋግቡት ነበር። እያንዳንዱ የትግራይ ተወላጅ እንደዚህ እየተባለ ተሳቆ በተወለደበትና ባደገበት ሀገር ላይ አንገቱን ደፍቶ እንዴት ተደርጓል? ይህንን እውቅና ሳንስ ወደ ሰላም መግባት አይቻልም። ወደ ሰላም ለመግባት መጀመሪያ ሪኮግናይዝ መደረግ ያስፈልጋል። እንግዲህ ሁለት አይነት ሰላም አለ ፖዚቲቭ እና ነጌቲቭ የሚሉት ሰላም አለ። በነጮች ቤት በሳይንስ ትንሳኔ ፖዚቲቭ ፒስ የሚባለው እውነተኛ የሆነ ተጠያቂነት ያለበት ጥቃት የደረሰባቸውን ቪክቲም ሴንተር የሆነ ፍትህ ስራ ሲኖር ነው። ነጌቲቭ የሚባለው ጥይት ቁሞ ጥይት ሳይኖር ግን ችግር ሳይፈታ ልክ አሁን ለምሳሌ ትግራይም አማራም ሰው እያለቀ ሰው እየሞተ ነው። በጦርነት በረሃብ ይሄ ሁሉ ነገር እየሆነ ተሸፋፍኖ ሰላም ያለ ለማስመሰል ያ ነው ኔጋቲቭ ፒስ የሚባለው። ወይ ደግሞ ምንም እስሩ የማይፈታው መንግስት ለምን መንግስት ለምን ስልጣን ላይ ሲቀመጥ የህዝብን ችግር ለመፍታት ነው። ኢትዮጵያ ውስጥ ችግር የሚፈታ ሳይሆን ችግር የሚፈጠር መሪ ያለው አሁን ትግራይን መቀለን በሻሻ አስመሰልናት ብሎ በኩራት የሚናገር ሰው ነው። መቐለ፣ እድገት አቁማ በሻሻ ብትደርስባት ችግር አልነበረው። የክፋቱ ብዛት መሪ የሆነ ሰው መቐለን አፍርሶ መቐለን አፍርሶ በሻሻ ላይ እኩል በማድረጉ በኩራት የሚናገር መሪ ነው ያለው። እንደዚህ አይነቶቹ መሪዎች ለምንድን ነው ታላ ማናገራቸው? መጠየቅ አለባቸው። ኃላፊነታቸው ከፍ ያለ ነው። ን ይሄ ከሆነ ሁሉም ጎንዮሽ የሚሆን ከመንግስት ጋር የሚደረግ ንግግር፣ ሰላም ለመፍታት መጀመሪያ እውቅና መሰጠት ያስፈልጋል። ፍትህ የሚመጣው ሰላም እንዲመጣ መንፈልግ ከሆነ መጀመሪያ ተጠያቂነት ነፃ፣ ሁሉንም በሳተፈ መልኩ የሚካሄድ የፍትህ ስርዓት መኖር አለበት። አመሰግናለሁ። በጣም አመሰግናለሁ አቶ ኢሳያስ። በነገራችን ላይ ከኒውዮርክ ድረስ ይህንን ለመሳተፍ ስለመጡ እጅግ አድርገን እናመሰግናለን። ሌላ እድል ልቀበል። እርስዎን ለተሰጠ ድል በጣም አመሰግናለሁ። ስሜ ኪዳኔ ማውሻ እባላለሁ። የምወክለውም ልሳነ ጉፋን የወልቃይት ጠገዴ ጠለምት ድርጅት ነው። ያለ ጥያቄ ምንድነው ፕሪቶሪያ ስምምነት ከአንድ አመት በኋላ በሚለው ርዕስ ላይ ያወራን ነው። ውጤታማ አልሆነም። እስካሁን ድረስ ያሉትን ድክመቶችም ማይተናል አይተናል። ሊሰራሉ የተባሉት ነገሮችም በተግባር ላይ አልዋሉም። ለዚህ ሁሉ ችግሮች እኔ ከቀረቡት ሀሳቦች ቅንነት፣ መሳተፍ ከሚለው በበለጠ ማየው የሀሰት ትርክት የሚለው ነው። የሀሰት ትርክት እስካለ ድረስ ተስማምተን ቁጭ ለመናገር አንችልም፣ ማውራትም፣ አንድነትም ወደ አንድ አቅጣጫ መምጣት አንችልም እና በሀሰት ትርክት ምክንያት ወደ ጥያቄ እና እሱን ምክንያት በማድረግ አሁን የቀረቡ ጥያቄዎች አሉ። ከትግራይ የተሰደዱ የሚለው አንድ ነጥብ ስምንት ሚሊዮን አንድ ሚሊዮን የሚል ሁለት የተለያዩ ሀሳቦችም ሰምቻለሁ። እነዚህ ነገሮች እውነተኛው ትርክትን የሚያጣራ አካል ተፈጥሮ ይሄ ነው ትክክል የተሰደዱ ሰዎች ካሉም ከዛ በፊት ምን ነበረ? አርባ ዓመት በፊት እኮ ከትግራይ መጥተው የወልቃይትን ሕዝብ አባረው ገድለው እስር ቤት አስገብተው ደረሱት ማለት ነው እና ይህንን ነገር አጣርቶ የሚያቀርብ አካል እስካልተፈጠረ ድረስ መሰረታዊ የሆኑ መፍትሄዎችም አይኖሩም። በቅርቡ በኮንግረስ በነበረው ሂሪንግ ላይ ሚስተር ሸርማን ምንድነው የጠየቁት? ሬፈረንደም ኢስ ፎኒ አፍተር ኤትኒክ ክሊንዚንግ ብለዋል። ግን ኤትኒክ ክሊንዚንግ ከትግራይ ብቻ ነው ወይ የተጀመረው? ከአርባ ምት በፊትስ ኤትኒክ ክሊንዚንግ የተፈጸመበት አካል እኮ አለ። እና እነዚህ ሃሳቦን ተቀብለናል። ምናልባት ለዚህ ምላሽ አስተያየት መስጠት ምናልባት ካቶ ጌታቸው ልጀምር። አቶ ጌታቸው አመሰግናለሁ በጣም በኢትዮጵያን ፖለቲካል ዲስኮርስ አሁን በቅርቡ ማለት ነው የምዕራብ ትግራይን ኬዝ ሲነሳ ከመካድ ሳይሆን ከማመን ነው መጀመር ያለብን እዛ የደረሰውን ችግር ሌላው የኢትዮጵያ አካባቢ እንዳይደርስ ለማከላከል ስለሚያስችለን ማለት ነው ይህንን የሚለው የተለያዩ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የአሜሪካን መንግስት ኢንክሉዲንግ እስካሁን ድረስ እዛው አካባቢ ተቆጣጥረውት ያሉት ኃይሎች ጭምር ምን እንደፈጸሙ ያውቁታል በደንብ እዛው አካባቢ ኢትኒክ ክሌንዚንግ ሲባል ዝም ብሎ ስሙ ስለተመቸ ለማንሳት ነገሩን ለመናገር ፍላጎት ስላለን አይደለም። ከዛው አካባቢ ተፈናቅለው በተለያዩ የትግራይ ዞኖች ተጠልለው ያሉ ዜጎች ከቀን እስከ ቀን በሀያ አንደኛው ክፍለ ዘመን የደረሰውን ችግር ዶኪመንትድ በሆነ መልኩ ይዘውታል። ኦፍኮርስ ኢትዮጵያ ውስጥ የተለያዩ ችግሮች ደርሰዋል። ከአሁን በፊትም ሌላ ችግር ከነበረ ያንን ችግር እያነሳን አሁን ያለውን ችግር ለማሳነስ፣ ለማጥላላት አይደለም አላማውም። ግን የምዕራብ ትግራይን ችግር በምናነሳበት ጊዜ መሰረታዊ የሆነ ኤትኒክ ክለንዚንግ ተፈጽመዋል። አሁንም ቢሆን እነዛ ኃይሎች ተቆጣጥረውት ወደ አንድ ሚሊዮን የሚጠጉ ሰዎች ወደ መኖሪያ ቀያቸው እንዳይመለሱ ችግር ውስጥ ነው ያሉት። በተለያዩ የትግራይ ኃይሎች ብቻ አደለም ወይም በትግራይ መንግስት አደለም ይን ነገር የተረጋገጠው ከዛው በፊት በነበሩ ወይም የአሜሪካን መንግስት የሰጠው መግለጫም አለ። የአምነስቲ ኢንተርናሽናልም ወይም ሁማን ራይትስ ዎች የምንላቸውም አሁን ብዙ ነገሮች ሊነሱ ይችላሉ። መሰረታዊ የሆነ ግን ከዛው አካባቢ የተፈናቀሉ ሰዎች የሚሰጡት ማስረጃ ደግሞ አለ። አመሰግናለሁ ለማለት የፈለኩት አሁን ትልቅ ችግር ስለሆነ መካዱ ራሱ ስሰማ አንዳንድ ጊዜ ስለሚያመኝ ነው። ከዛ አካባቢ በጦርነቱ ጊዜ ብዙ መረጃዎች ይቀበል ነበረ። ምናልባት በአንድ ደቂቃ ውስጥ ለዚህ የሚሰጡት ምላሽ። ቅድም ሲነሳ ስለነበረ አቶ ኢሳያስ ዶክተር ኢሳያስ አቶ ኢሳያስ ሲያነሱት የነበረው ከዚህ በፊት እኔ ሌላ ቦታ የተናገርኩት ነው። አንድ ወልቃይት ላይ ያለ አማራ በማንነቱ ምክንያት ቋንቋውን እንዳይናገር፣ ማንነቱን እንዳይናገር ተደርጎ ጭፍጨፋ ሲፈጸምበት፣ ዘር ማጥፋት ሲፈጸምበት ስለነበር ራሱን እንኳን መግለጽ የማይችል ክልከላ ስለነበረበት እኔ አማራ ነኝ ብሎ በትግርኛ ቋንቋ ነው የሚናገረው፣ በአማርኛ እንዳይናገር ተከልክሎ ስለነበረ ብዬ ያቀረብኩት ሌላ ቦታ ላይ የነበረን ነገር ኮት ስላደረጉት አድረስ ማድረግም ስላለብኝ ነው። የማንነት ጥቃቱ የዘር ማጥፋት ወንጀሉ ትላንትና የተጀመረ አደለም። ያኛውን ይሄኛውን ለመናገር ከዚህ ቀደም የተፈጸመው መካዳ አያስፈልግም። ይሄኛውን ደግሞ ለማሳነስ ከዚህ ቀደም የተፈጸመው መካካዳ አያስፈልግም። የተፈጸሙ ወንጀሎች ፍትህ እስካላገኙ ድረስ ለውጥ እስካልመጣበት ድረስ በአግባቡ እስካልተመለሰ ድረስ ሁልጊዜም ሌላ ወንጀሎችን እያስከተሉ ነው የሚሄዱት። አሁንም የተፈናቃይ ጉዳይ ቢነሳ፣ የማንነት ጉዳይ ቢነሳ በገለልተኛ አጣሪ ተጣርቶ መፍትሄ እስካልተሰጠው ድረስ ቁጥሮችን፣ ወንጀሎችን እየመዘዝን አጀንዳ ብናደርጋቸው እዚህ ጋር የሚያመጣው ትርጉም የለም። ስለዚህ የወልቃይትን ጉዳይ ስፔሲፊክሊ ካነሳን ትላንትና የዛሬ አምስት ዓመት በነበረው ጉዳይ መንግስት በመጣው ጉዳይ ወይ የዛሬ ሁለት ዓመት በነበረው ጦርነት ወይ በፕሪቶሪያ ስምነት አይደለም የምናወራው ከአርባ ዓመት በፊት ጀምሮ በማንነታቸው ምክንያት ዘር ማጥፋት ወንጀል ሲፈጸምባቸው የነበሩ አማራዎች አሉ። እነዚህ ሰዎች ከቀያቸው ተፈናቅለዋል፣ ተገለዋል፣ ቋንቋቸውን እንዳይናገሩ ማንነታቸውን እንዳይኖሩ ተደርገዋል። ስለዚህ ያ ፍትህ ሳያገኝ ያ ሰላም ሳያገኝ ያ በህግ ተረጋግጦ በሰነድ ተቀምጦ አሁንም ያንን ችግራችሁን በዛ ሰነድ ትፈታላችሁ አላችሁ ተብሎ ነው ፕሪቶሪያ ላይ የተተወው። ስለዚህ አሁን ያችን ሰበዝ መዘን እዚህ ጋር ብንነጋገረው የምናመጣው ለውጥ ያለ ብዬ አላምንም። መሆንም ካለበት ችግሩን መሰረታዊ በሆነ መልኩ በሚፈታ አግባብ ነው መሄድ ያለበት ብዬ ነው ማለት ነው። እንግዲህ ዝግጅታችንን እያጠናቀቅን ስለሆነ ለመዝጊያ የሚሆን ሀሳብ እንዲሰጡን ወደ ዶክተር ሄኖክ

ግን እኔ ቀደም የጠየቁት ያኬ ሰዎች የሚፈለጉ በተለይ የኦሮሞ ወንድሞች፣ እኔ ግን ታርጌት ኦሮሞ አይደለም። ግን ኦነግ ሸኔ የሚታገለው ከሆነ ለቆ ይውጣ። ወንጀሎች ትክክል። እሺ አመሰግናለሁ። በነገራችን ላይ ቅድምም እንዳልኩት በመንግስትም ሆነ በሌሎች እዚህ ባልተወከሉ አካላት ላይ የሚነሱ ሀሳቦች ምላሽ ካሉ እናስተናግዳለን። አሁን የሚሏቸው ወገኖችም እዚህ አልተወከሉም። አጠቃላይ የተነሱትን ሀሳቦች እንዲያጠቃልሉልን ለዶክተር ሄኖክ ድል። አንድ ኦሮሞ ሰው ይሄንን መመለስ አለብኝ። ኦነግ ሸኔ ብሎ ራሱን የሚጠራ የኦሮሞ ታጋይ ቡድን የለም። በነገራችን ላይ ፎር ዘ ሬኮርድ የኦሮሞ ለኦሮሞ ሕዝብ የሚታገል ኦኤል ና ኦኤልፍ አለ ወይ ደግሞ ኦነግ አለ። ይሄ ፎር ረከርድ መቀመጥ አለበት። ሁለተኛ የኦብዳር ቅድም ያነሳቸው ስለ ኢትዮጵያዊነት ኢትዮጵያዊነት የሚባል ዋናው ችግር ኢትዮጵያዊነት ለተለያዩ ቡድን እና ሰዎች የተለያየ ነገር ነው። ለምሳሌ እኔ ኢትዮጵያዊ መሆን የማልፈልግበትን አንድ ምክንያት ልንገርሽ። አንድ ሚሊየን ሌሎች የኢትዮጵያ ወንድሞችን የምትገል ኢትዮጵያ ለኢትዮጵያዊነት ብላ የዛ አካል መሆን አልፈልግም፣ እንደ አንድ ዜጋ ማለት ነው የአንድ ሚሊዮን ትግራይ ወይ ከአማራም ከተለያዩ ሀገር ኢትዮጵያን ለማስቀጠል ተብሎ ከጎረቤት ሀገር ጋብዞ የራሱን ዜጋ የሚገል የኢትዮጵያዊነትን ፊሎሶፊ የዛ አካል መሆን ወይ ደግሞ የዛ አይነት ኢትዮጵያዊነት አልፈልግልም። ለምሳሌ እርግጠኛ ነኝ ብቻ አይደለም ብዙ ሰዎች እንደዛ ናቸው። ስለዚህ ኢትዮጵያዊነት ጥላ ስር እንሰባሰብ ሲባል ኢትዮጵያዊነት ሚኒንጉና ፍቺው ብዙ ድርድርና ብዙ ክርክር የሚያስፈልግ ነው። ይሄ ደግሞ የሚመጣው የጎሳ ፖለቲካ ያመጣውን የ1991 ተብሎ የሚወራው እስቲ ኢትዮጵያን ከ1991 በኋላ እስቲ እንመልከት። ምን ነበረች ኢትዮጵያ? ሰላማዊ ነበረች? በደርግ ጊዜ፣ በኃይለ ሥላሴ ጊዜ፣ በምኒልክ ጊዜ ያ ችግሮች እየተንከባለሉ የመጡና የደረሱ አይደሉም ወይ? ስለዚህ ሆሊስቲክ አንደርስታንዲንግ ያስፈልጋል። አንድ እሱ ነው። ሌላ መዓዛ የምታነሳው ፖይንት ዘር ተኮር አማራ ላይ ያነጣጠረ ለ40 ዓመት ለአርባ ዓመት ወይ ለሰላሳ ምናምን ዓመት የነበሩ ናሬቲቮች አሉ። ይሄኛውን ሪስፖንድ ማድረግ አስፈላጊ ነው። እንደኛ የአማራ ህዝብ ኦሮሚያ ክልል ውስጥ ለብዙ ዓመት ኖሮ ኑሮን መስርተዋል። ለምን ላለፉት አምስት ዓመታት ብቻ የአማራ ወንድሞች ወይ እህቶቻችን ኦሮሚያ ውስጥ እንደተጠቁ ተደርጎ የሚወራው? ግድያው የበዛበት ላለፉት አምስት ዓመታት ብቻ ለምን ሆነ? አምስት ዓመት ውስጥ ነው የአማራ ህዝብ ኦሮሚያ ውስጥ መኖር የጀመረው ብዙ አመታት አስቆጥረዋል። እዛ ኖረዋል፣ ተዋልደዋል። እዛ ውስጥ የፖለቲካል ቁማር እዛ ላይ የሚጫወቱት ላይ ትተን እሱን ኢንቨስቲጌት ማድረግ ትተን የኦሮሞ ህዝብ አማራ ህዝብን ላይ እንዳነጣጠረ አድርጎ የሚቀርቡ ናሬቲቮች መስተካከል አለባቸው ብዬ አስባለሁ። በጣም ነው የማመሰግነው። በዚህ ሀሳብ ውይይታችንን እናጠናቀቃለን። በድጋሚ ሁላችሁም ለሰጣችሁን ሀሳብ አመሰግናለሁ። በእርግጥ ዛሬ ያነሳናቸው ጉዳዮች በዚህ ውይይት ብቻ የሚመለሱ ወይም የሚቋጩ አይደሉም። እዚህ ያልተነሱ ጥያቄዎችንና ሀሳቦችን ደግሞ አጠቃለን በሌላ ተከታታይና በመደበኛ ዝግጅቶቻችንም የምንቀጥላቸው ይሆናል። ለዛሬ ቆይታችን ግን የስካይፕ እንግዶቻችንን አቶ ልደቱ አያሌው፣ አቶ ሰኢድ ቦሩ፣ አቶ ኢሳያስ ሀይለማርያም እና ረዳት ፕሮፌሰር ጉባኤ ጉንደርታን እንዲሁም ደግሞ እዚሁ በስቱዲዮ የተገኛችሁትን አቶ ጌታቸው ተማረ፣ ማዕዛ መሐመድና ዶክተር ሄኖክ ጋቢሳን ሁላችሁንም ለተሳትፏችሁ እጅግ አድርጌ ያመሰግናለሁ። በስቱዲዮ የተገኛችሁ እንግዶቻችንም አሁን ከአንድ ሰዓት በላይ ከአንድ ሰዓት ተኩል በላይ ለሆነ ጊዜ እዚህ ቆይታችሁ ሐሳባችሁንም በመስጠት ጥያቄን በመጠየቅ ስለተሳተፋችሁ ሁላችሁንም አመሰግናለሁ። እድሉን ያላገኛችሁትም ይህ አይነቱ ዝግጅት በዚህ ብቻ የሚቆም አይደለም። በቀጣይ ዝግጅቶችም እናያችኋለን። ተመልካቾቻችንና አድማጮቻችን የአሜሪካ ድምፅ ልዩ ዝግጅት እዚህ ላይ ይጠናቀቃል። መልካም ጊዜ። የተከበራችሁ አድማጭ ተመልካቾቻችን፣ እኛም ለዛሬ የያዝነው መሰናደው እዚህ ላይ ይፈጽመናል። አብራችሁን ስለቆያችሁ እናመሰግናለን። የደንገረመ መሰናዶው በመምራት ኤልያስ አስማረ፣ በቅንብሩ ቆንጆ ታዬ፣ በዋና አዘጋጅነት ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ thank mm -hmm. you